ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የዛሬው ኢትዮጵያ በጋዜጦች ቅንብራችን የተለያዩ አበይት ጋዜጦች ስለ ጠቅላይ ሚኒስትር መለስ ዜናዊ በጻፉት ላይ ያተኩራል። ፋይናንሽል ታይምስ የተባለው የብሪታንያ ጋዜጣ በዘልማድ ብርቱና ሰፊ ተሳትፎ ያላቸው ጠቅላይ ሚኒስትር መለስ ዜናዊ ለተራዘመ ጊዜ አለመታየት በሀገሪቱ ውስጥ ውስጡን እሳቸውን በመተካት ረገድ የስልጣን ትግል ጭሯል። የምስራቅ አፍሪቃ የዲፕሎማሲያዊና የጸጥታ ቁንጮዎች ከሆኑት መሪዎች አንዱ የሌሉበት ሁኔታ ምን ሊያስከትል ይችላል የሚል ስጋትም አሳድሯል፣ ይላል ጋዜጣው። በቅርቡ በሱዳንና በደቡብ ሱዳን መካከል ድርድር በተካሄደበት ወቅት ጠቅላይ ሚኒስትር መለስ የአፍሪቃ ህብረት ልዩ የሱዳን ልዑክ ከሆኑት የቀድሞ የደቡብ አፍሪቃ ፕሬዚደንት ታቦ ምበኪ ጋር በየጊዜው ይገናኙ እንደነበረ አንድ የአፍሪካ ህብረት ዲፕሎማት እንደገለጹ ፋይናንሻል ታይምስ ጋዜጣ ጠቅሷል። በቀጣዩ የሁለቱ አገሮች ድርድር ዙር ቀጥተኛ ሚና ለመጫወት በመጪው ወር ይመለሳሉ ሲሉም ዲፕሎማቱ ለአፍሪካ ህብረት ባለስልጣኖች እንደገለጹ ጋዜጣው ጠቅሷል። የኬንያው ጠቅላይ ሚኒስትር ራይላ ኦዲንጋ በበኩላቸው የኢትዮጵያ ፖለቲካ ሁኔታ በቋፍ ላይ ያለ በመሆኑና እሳቸውን የሚተካ ማን እንደሆነ በግልጽ ስለማይታወቅ በኢትዮጵያ ያለው ሁኔታ አሳስቦናል ሲሉ ለፋይናንሻል ታይምስ ጋዜጣ እንደተናገሩ ጋዜጣው ጠቅሷል። ዋሽንግተን ፖስት የተባለው ጋዜጣ ዘጋቢ ማቲው ላፕሎንት ደግሞ የጠቅላይ ሚኒስትር መለስ ዜናዊ መታመም በአዲስ አበባ ስላስከተለው ድባብ ዘግቧል። በአሁኑ ወቅት መላ አዲስ አበባ ትንፋሿን ይዛ የምትጠባበቅ ትመስላለች። የጠቅላይ ሚኒስትር መለስ መታመም ሀገሪቱ በታሪኳ አይታው ከማታውቅ የተራዘመ የኢኮኖሚ ልማቶች አንዱ ያገኘችበትን ሁኔታ እሳቤ ውስጥ በማስገባት እሳቸው በሌሉበት ሀገሪቱ ምን ትመስል ይሆን የሚል ጥያቄ እየተነሳ ነው ይላል ዘገባው። ማክዳ ታዬ የተባለች በአዲስ አበባ ኮሌጅ ለመግባት በመዘጋጀት ላይ ያለች ወጣት የምታውቀው መሪ እሳቸውን ብቻ እንደሆነ ዘገባው ጠቅሶ ያለችውን አስፍሯል። ሀገሪቱ እየጠነከረች ትሄዳለች። እንዲህ የጠነከረችውም በአቶ መለስ ምክንያት ይሁን አይሁን አይታወቅም። ነገር ግን ሁኔታዎች በዚህ እንዲቀጥሉ ነው የምንፈልገው ብላለች። የዩናይትድ ስቴትስ መንግሥት ጨካኝ መሪዎችና ሃይማኖታዊ ጽንፈኞች ባልተለዩበት ክልል አቶ መለስን አስተማማኝ ሸሪክ አድርጎ ያያል። አሸባሪነትን በመታገር ረገድ ሸሪክ ለሆነችውና ለድሮኖች ማለት ለሰው አልባ አጥቂ አይሮፕላኖች መነሻ ቦታ ለሰጠችው ኢትዮጵያ በብዙ መቶ ሚሊዮን ዶላር የሚቆጠር ገንዘብ ይሰጣል፣ ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። ዘገባው ቀጥሎም የሰብአዊ መብት ቡድኖች ኢትዮጵያ ውስጥ በሰላማዊ ተቃውሞ ላይ ሳይቀር ከባድ የመንግሥት ምላሽ እንደሚወሰድ ይገልጻሉ። ለምሳሌ ከሰባት ዓመታት በፊት የተካሄደው ምርጫ ባስከተለው ተቃውሞ ሁለት መቶ ሰዎች ተገድለዋል። በጠቅላይ ሚኒስትሩ አገዛዝ ወቅት በአስር ሺዎች የሚቆጠሩ ተቃዋሚዎች ታስረዋል። በመቶዎች የሚቆጠሩ ጋዜጠኞችም እንደዚሁ ይላል። ቶላ በንቴ የተባሉ ወጣት ነጋዴ ከአቶ መለስ በኋላ ሀገሪቱ ምን ልትመስል እንደሚችል ማሰቡ ያስፈራል ቢሉም ለውጥ ፈላጊ መሆናቸውን ዘገባው አውስቶ አቶ መለስ እንደሌሎቹ የስልጣን ሱስ ያለባቸው የአፍሪቃ መሪዎች ናቸው ማለታቸውን ገልጿል። የአምሳ ሰባት ዓመት ዕድሜ ጎልማሳ የሆኑት አቶ መለስ ብዙ የአካባቢው መሪዎች የሚያሳዩት አይነት የሀብትና የስልጣን ጥማት አይታይባቸውም። በእሳቸው አገዛዝ ወቅት የሃይማኖትና የፕረስ ነጻነት ቀስ በቀስ ሰፍቷል። የብዙ ፓርቲዎች ምክር ቤትም ተመስርቷል። ከሥልጣን መሰናበት እንደሚፈልጉም አመላክተዋል። ስለ አቶ መለስ ሁሉም የየራሱ አመለካከት አለው ብለዋል የቀድሞ የእርሻ ሚኒስትር አቶ አበራ ደሬሳ። ፓርቲያቸውን የሚቃወሙ ሰዎች በሙሉ አምባገነን ይሏቸዋል። ምንጊዜም ቢሆን ስለሳቸው ጥሩ ነገር አይናገሩም። መላ የፓርቲያቸው አባላት ደግሞ ጥሩ ሰው ናቸው ከማለት ሌላ አይናገሩም ሲሉ ማብራራታቸውን ዘገባው ጠቅሷል። ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ ስለ ኢትዮጵያ የኢኮኖሚ እድገትም አንስቷል። በአካባቢው ያሉ ሀገሮች በፖለቲካና በማህበራዊ ኑሮ ችግር ሲናጡ፣ በዓለም ደረጃ የተለያዩ ዘሮች ቋንቋዎችና ሃይማኖቶች ካሉባቸው ሀገሮች አንዷ የሆነችው ኢትዮጵያ እጅግ በጣም ከተረጋጉት ሀገሮች አንዷ ናት። ባለፈው አስርተ ዓመት የሀገሪቱ ኢኮኖሚ በየአመቱ በአማካኝ በ ከመቶ እያደገ መምጣቱ በቀላል የሚታይ አይደለም። ያም ሆነ ግን የሀገሪቱ ህዝብ ነፍስ ወከፍ ገቢ ከዓለም ዝቅተኛ ከሚባሉት አንዱ እንደሆነ ዘገባው አስገንዝቧል። ዘገባውን ያጠናቀረው ዘጋቢ ማትው ላፕሎንት ቴዲ አበበ የተባሉ ጸጉር አስተካካይ ቤት ስለ ነገርም ዘርዝሯል። በጸጉር ቤቱ ውስጥ ስለ አቶ መለስ የተጋነነ ምስል በተንቀሳቃሽ ስልካቸው እየተቀባበሉ ሲመለከቱ ማየቱን ገልጾ የእኔ ደንበኞች በአጠቃላይ አቶ መለስን አይወዱም፣ ነገር ግን እሳቸው በሌሉበት ኢትዮጵያ ምን ልትመስል እንደምችል መገመት የሚችል ሰው የለም ሲሉ አቶ ቴዲ መናገራቸውን ጠቅሷል። አቶ መለስ ባልታዩበት ወቅት ብዙዎቹ ደንበኞቼ ወደ ስልጣን እንዳይመለሱ ያላቸውን ተስፋ ገለጹ። በአስር ሺዎች የሚቆጠሩ ሙስሊሞች የበለጠ የሃይማኖት ነጻነት እንዲኖር በመጠየቅ ሰልፍ ሲወጡ ግን ሁሉም ደንበኞቼ መለስ ቢኖሩ ኖሮ እንዲህ አይሆንም ነበር አሉ ሲሉ አቶ ቴድ እንደተናገሩ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስፍሯል። ኢኮኖሚስት የተባለው መጽሔትም በደህናው ጊዜ ንቁና ታታሪ የሆኑት ጠቅላይ ሚኒስትር ካለፈው ሰኔ ወር መጀመሪያ ሳምንት አንስቶ በአደባባይ አልታዩም። ይላል ቡድን ስምንትንና ቡድን ሃያን ወደ መሳሰሉት ትልልቅ ስብሰባዎች የሚጋበዙት መሪ የአፍሪቃ ድምፅ የሚል ስያሜ አትርፈዋል። ይሁንና በሀገራቸው መዲና አዲስ አበባ በተካሄደው የአፍሪቃ ሕብረት ጉባኤ ለመገኘት አልቻሉም። በአሁኑ ወቅት ምክትላቸውና የውጭ ጉዳይ ሚኒስትር የሆኑት አቶ ኃይለ ማርያም ደሳለኝ በጊዜያዊ መልክ ስልጣን ተረክበው እንደሆነ አይታወቅም። የብሪታንያ ክፍት ዩኒቨርሲቲ ምሩቅ የሆኑት አቶ መለስ ብዙ በማንበብ በቁጥብ ልምድና በልማት ስኬታቸው ይታወቃሉ። ከዓለም ደሃ ከሚባሉት አንዷ የሆነችው ኢትዮጵያ ለጋሾች የሚያፈቅሯት ሀገር ሆናለች። በየዓመቱ ወደ አራት ቢሊዮን ዶላር የሚጠጋ ረድኤት ይፈስላታል። አብዛኛውም ጥሩ ውጤቶች አሳይቷል። በሌላ በኩል ደግሞ እየጠበቀ በሄደው ፖለቲካቸው ፍጹማዊ ይዘት ባለው የልማት አካሄድ ይነቀፋሉ። መንግስታቸው የውጭ ረድኤት ይቀበላል፤ ዴሞክራሲና ሰብአዊ መብት እንዲያከብር የሚቀርበውን ጥያቄ ግን ችላ ይላል። እንደ ተምሳሌት የሚጠቅሱት ቻይናን ነው። ኢትዮጵያ ትርምስ በማይለየው አካባቢ በክልሉ ፖሊስነት በማገልገሏ ምዕራቡ ዓለም ደስተኛ ነው። የጠቅላይ ሚኒስትር መለስ የኢኮኖሚ ታሪክ ተወዳዳሪ የለውም። በሦስት ዓመታት ውስጥ የሀገሪቱን የኤሌክትሪክ ኃይል አቅርቦት በአምስት እጥፍ ከፍ ለማድረግ ግዙፍ የመብራት ኃይል ማመንጫ ግድቦች እየተሰሩ ነው። 300 ሺህ የነበሩት የኢህአዴግ አባላት ከሰባት ዓመታት በፊት ከተካሄደው ምርጫ በኋላ ከአራት ሚሊዮን በላይ ደርሰዋል። ጠቅላይ ሚኒስትር መለስ በፊንላንድ ተምረው የውሃ መሐንዲስነት ዲግሪ የተረከቡትን አቶ ኃይለ ማርያም የመሳሰሉትን በዕድሜ ያነሱ ሰዎች ስልጣን ላይ አውጥተዋል። ስልጣኑ ግን አሁንም ቢሆን ከቀድሞ የህወሓት የትግል ጓዶቻቸው መዳፍ አልወጣም ሲል ኢኮኖሚስት የተባለው መጽሔት ላይ የወጣው ጽሑፍ ተንትኗል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።